テナンアカバビー。 ባለስልጣናም እንዲሁም በአባይ ላይ በተከሰተው የእምቦጭ አረም በቀጥተኛ እኛን ይመለከተናል በሚል ሀሳብ ያንን ዘመቻ አድርገናል። የአረሙን መንቀል ነው። በእጅ ቃል ኪዳን ጸና፣ የጣና ሐይቅና አካባቢው ክብካቤ ና ጥበቃ በጎ አድራጎት ማህበር የባህር ዳር አስተባባሪ። እኛ በነበርንበት አካባቢ አሁን የተወሰነ ጸጥቷል። ሙሉ ለሙሉ ጸዳ ብሎ መውሰዱ አይቻልም። ትልቅ እንትን ያስፈልገዋል፣ ሪሶርስ ትዕግስቱ ነኛው። በዘመቻው የተሳተፈች የባህር ዳር ከተማ ነዋሪና የማህበሩ አባል ና ጎርጎራ ላይ በአዲስ መልክ ነው እየተሰራጨ ያለው አልነበረም። ከ ሁለት ሺ ዘጠኝ በፊት ሳይስፋፋ ቀደመን እስኪ ዚጋ ያለውን ነገር እንስራ በሚል ነው ወደ ጎርጎራ ሄድ ነው ና አቶ ሰለሞን መስፍን በጎንደር ዩኒቨርሲቲ ኢንዱስትሪ ና ቴክኖሎጂ ሽግግር ዳይሬክቶሬት ዳይሬክተር ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ምሁራን እውቀታቸውን እያስተባበሩ ነው። ህብረተሰቡ ደግሞ በፋንታው ጣናንና ድን ብሎ ተነስቷል። የጎጃምና ጎንደር ወጣቶች ከሌላ አካባቢ ያሉ ወገኖቻቸውን አስተባብረው ጣናን ከወረረው መጤ አረም ለማላቀቅ ዘመቻውን አንድ ብለዋል። ዘመቻውም ይቀጥላል ይላሉ። አነጋግረናቸዋል። ለጥቂት ደቂቃዎች አብራችሁን ቆዩ። የውሃ ፀር የሆነው ምህረት የለሹ እምቦጭ የተሰኘው መጤ አረም በጣና ሐይቅና አካባቢው ለመንሰራፋት ከአምስት ዓመታት ያላነሰ ጊዜ መውሰዱን ባለፈው ዝግጅት ያነጋገርናቸው ምሁራን መግለጻቸው ይታወስ ይሆናል። በጉዳዩ ላይ ማብራሪያ ከሰጡን ምሁራን አንዱ የኢትዮጵያ የአካባቢና የደን ምርምር ተቋም ዋና ዳይሬክተር ዶክተር ውባለም ታደሰም መጤው የውሃ አረም የሐይቁን ሃምሳ ሺህ ሄክታር የሚሆን አካባቢ መሸፈኑንም ገልጸውልን ነበር። የእምቦጭ አረም መስፋፋት የመገናኛ ብዙሀንን ትኩረት ስቦ መነጋገሪያ መሆኑም ከዚህ በፊት በተናጠል ምንድን ነው እያሉ ይጠይቁ የነበሩ ወገኖችን ጆሮ ሳበና እንደ ዜጋ የበኩላቸውን ማድረግ እንዲችሉ አሰባሰባቸው። የጣና ሐይቅና አካባቢውን እንክብካቤና ጥበቃ በጎ አድራጎት ማህበርም ተመሰረተ። ቀደም ሲል ድምፁን የሰማችሁት ቃል ኪዳን ጸና የዚህ ማህበር የባህር ዳር አስተባባሪ ነው። ከአንድ ሳምንት በፊት የአካባቢውን ህዝብ በማስተባበር የሰሩትን ገልጾልናል። በባህር ዳር በአካባቢ ሰው እንዲሁም አዲስ አበባና ጎንደር ያሉ አባላቶችን አዋቀል በጎ አድራጎት ማህበር በክልሉ ተቋቁሟል። በጣናም እንዲሁም በአባይ ላይ በተከሰተው የንቦጭ አረም በቀጥተኛ እኛን ይመለከተናል በሚል ሀሳብ ያንን ዘመቻ አድርገናል። የአረሙን መንቀል ነው በእጅ ያው ወንዝም ስለሆነ ያለው አማራጭ በእጅ የመንቀል ነው ያንን ከአካባቢ ጥበቃና ወጣቶች ባህል ጋር በሚተባበር የእንቦጭ የመንቀል ስራ ባለፈው ቅዳሜ ቀን አክብረናል። እንቦጭንም በእጅ ተነቅሎ ውጤታማ ሆንናል። ለአንድ ቀን ነው ዘመቻ የተካሄደው። ምን ያህል አካባቢ መሸፈን ቻላችሁ? አዎ ያው እንግዲህ ወንዙ ያው ክረምት ነው ውሃ አለው፣ ወንዝም ስለሆነ ወሳጅ ነው። ረዘም ያለ ሽፋን ነው የሰጠ ነው። በተሳካ ሁኔታ ነው፣ በስነስርዓት ስራው ተካሂዷል። አሁን ቀጣይ እሱን ይዘን ነሐሴ ሀያ አምስት ላይ ከጠዋት ሁለት ሰዓት ከሰላሳ ላይ የከተማውን ሕዝብ እንጠራለን። ያን ቀንም ደግሞ ቀጣይ የአባይ ወንዝን ተፋስ ጊዜ ያለውን የእምቦጭ መቀላ ፕሮግራም እናካሄዳለን ማለት ነው። ይሄን ለመስራት ያነሳሳው ማን ነው? አሁን ይህንን እንግዲህ ኃላፊነት የህዝቡ ነው ብዬ ነው ማስበው። እኔ ብዬ ወይም እኛ ብለን መናገር አንችልም። ያው እኛ እዛ እንደ መኖራችንም ባህር ዳር ተወልደን እንደማደጋችንም የጣና የሚያባይም ህልና የኛ ስለሆነ ቤታችን ስለሆነ አንዱ የቤተሰብ አካላችን ሆኖ ነው የምናየው ጣና እና እዛ ያለው በሙሉ ወጣቶች በተለያየ በአዲስ አበባ በኩል ያሉ ወጣቶች ይህ ስልክ ላይ በፌስቡክ ላይ እያወራን ያው ማህበሩ ለመቋቋም በቅቷል ያው በዋናነት እኛ ተንቀሳቅሰን ነው ይሄን ነገር ወጣቶችን እንዲሰባሰቡ ያደረግነው። አካባቢ ጥበቃም ትልቅ አስተዋጽኦ እያደረገልን ነው። አሳሽ ኮሚቴ ያለው በታሰ የደረሰበትና ይታያል በተባለበት ቦታ ሁሉ አሁን ይሄድም በዳቱን ጉዳይ ለማስፈጸም የተዘጋጀ ነው። ቃል ኪዳን እንደሚለውም እምቦጭ አረም የጣናን ሐይቅ መውረሩን እሱና መሰሎቹ ሲሰሙ ያን ያህል ጉዳት እንዳደረሰ አልተረዱትም ነበር። ያለውን ነገር የምንሰማው ልክ እንደ ተራ ነገር ነበር የምንሰማው። አሁን ግን ከፍተኛ ጉዳት የሚያስከትል መሆኑ በተለያዩ ሚዲያዎች እየተነገረ ነው። አሁን የተለያየ ነገሮችን እኛም እያነበብን በመጣንበት ሰዓት ጉዳቱ አስከፊነቱ በጣም ከፍተኛ ሆኖ አግኝተነዋል። ስለዚህ ይህን ነገር ሁሉም ወጣቶች እንዲሰሙት ሁሉም የኢትዮጵያውያን በሙሉ የባህር ዳር ተወላጅ ብቻ ስለሆነ ሳይሆን የኢትዮጵያ ሀብትና ንብረት ስለሆነ ሁሉም ሰው የኔነት ስሜት ተሰምቶት ወደዚህ ነገር ሁሉም ሰው ትኩረት አድርጓል። የባህር ዳር ወጣቶች ባካሄዱት የእምቦጭ ነቀላ ዘመቻ ከተሳተፉት ወጣቶች መካከል ትዕግስቱ ነኛው አንዷ ናት። ይህ መጤ አረም የተከሰተው በጣና ሐይቅ ሰፊ ኤሪያ ይዞ ሲሆን እንደገና በተጨማሪም የአባይ ወንዝ ላይ ተከስቷል። ለጊዜው ለተሞክሮም እንዲሆነም ከባህርዳር ከተማ አስተዳደር እና ከባህርዳር ከተማ ወጣቶች ጋር በመተባበር የእኛ ማህበር አባይ ላይ ወጥተን ነበረ የህዝብንም ንቅናቄ ለመፍጠር እንዲመች በሚል የእንቦጭንም ባህሪ አሰረጫጨፍንም ያለውንም ሁሉም ነገር ተገንዝበን የተወሰነም አስወግደን የተመለስ ነው። የእንቦጭ ፍሬ መሬት ላይ ሲወድቅ ከአስር አመት በላይ ለመኖር እንደሚችል ዶችቨለ ከዚህ ቀደም ያነጋገራቸው ምሁራን ጠቁመዋል። ወጣቶቹ ይህን አረም በሚነቅሉበት ወቅት ጥንቃቄ አድርገው ይሆን እንግዲህ ምንድነው አጋጣሚ ሆኖ አሁን እንቦጭ አበባም ገና ያላበበበት ወቅት ነው። ግን እምቦጭ በአበባ እና በፍሩ ብቻም ሳይሆን በስሩም በቅጠሉም በግንዱም በብጣሽ ቅጠልም ቢሆን የሚራባ አይነት በጣም አዘንጋጭ የሆነ ተክል ነው። በአጭር ጊዜ በብዙ እጥፍ ራሱን የሚያበዛ ውሀ የሚያሰን ያለውንም ኢኮሲስተም የሚያዛባ አይነት አረም ነው። እንግዲህ እንዳይባዛ የቻለ የቻለነውን ያክል ጥረት አድርገናል። በግምት ምን ያህል አካባቢ የሚሸፍን ለማንሳት ቻላችሁ? እንግዲህ ከባህር ዳር ዩኒቨርሲቲ ጀርባ ያለ የወንዙ እንትን መነሻ ሆኖ እስከ ሰባት አምስት የሚባል ወይም ከጢስ አባይ ግማሽ አካባቢ ድረስ ይደርሳል ተብሎ ይገመታል። እንደ ያስወግድ ነው እንደገምትልሽ አራት ገልባጅ የሚሆን ያክል አስወግደናል። ከእሷ ጋር አብሮ በንቦጭ ነቀላው የተሳተፈው ሌላው የባህር ዳር ወጣት ዮሐንስ ክንዴ በበኩሉ አረሙ ያካለለውን አካባቢና የተሰራውን ዘርዝሮልናል የመጀመሪያ ሀገራችንም እንግዲህ በአባይ ላይ ጀምረናል። በዚህም ዘመቻችን ያው ህብረተሰቡ እንቦጭ ምንድን ነው የሚለውን ግንዛቤ እንዲሁም ቅስቀሳ ያደረግንበት ጊዜ ነው የነበረ። በአባሽ ላይ ወደ ሀያ አራት ሄክታር ወንዝ ላይ ነው ሰፍሮ ያለ። አሁን ይሄን ያህል ነው ባይባልም በቁጥር በብዛት ማለት ይቻላል። የመከላከያ ሰራዊትን ይዘን ለማጽዳት ይችለናል። እንግዲህ በሁለተኛው ዘመቻ ደግሞ የተሻለ የሰው ሀይል አግኝተን የተሻለ የጽዳት አገልግሎት እንደምንሰጥ ተስፋለን። የት አካባቢ በትክክል የነበረውን ነው ለማንሳት የሞከራ ያላችሁት ከጣና ጋር የሚገናኝ ነው። አሁን ላይ በአቅራቢያችን እንቦጭ ያለበት አካባቢ አባይ ነው እና ባህርዳር ዩኒቨርሲቲ ፔዳ ግቢ ጀርባ ላይ በሰፊ ወሮት የሚገኘ እሱን አካባቢ ነው። በአቅራቢያችንም ስለሆነ ሰፊውን ማህበረሰብ እንደዚሁ ከትራንስፖርት አንጻር ለማሳተፍ እንዲጠቅመን ብለን የመጀመሪያው ዘመቻችን እሱ ጋ ነበር። የጣና ሀይቅና አካባቢው እንክብካቤና ጥበቃ በጎ አድራጎት ማህበር አዲስ አበባ ላይ ቅርንጫፍ አለው። ክርስቲያን ታደለ የኮሚቴው ሰብሳቢ ነው። እኛ በዋነኝነት የምንሰራው አዲስ አበባ የሚገኙ ዓለም አቀፍ ተቋማትን ባለሀብቶችን፣ እንዲሁም የማህበሩን አባላት በጎ አድራጊ ግለሰቦችን በማንቀሳቀስ አርሶ አደሮቹ ከታች የሚሰሩትን ስራ ሊያግዙ የሚችሉ ግብዓቶችን የማሰባሰብ ስራ ነው የምንሰራው በዋነኝነት ፕሮጀክት ፕሮፖዛሎችን በመቅረጽም በቀጣይነት ማህበሩ ራሱን ችሎ የሚንቀሳቀስበት ስራዎችን ለመስራት የሚያስችል ሁኔታዎችን ነው እያመቻችን የምንገኘው። በቀጣይም ሐሙስ ዕለት በአባይ ላይ አርብ ዕለት ደግሞ በጣና ላይ ለሚካሄደው ዘመቻ ከዚሁ ከአዲስ አበባ ፈቃደኛ የሆኑ ወገኖችንና እና የፊቱ አባላት አስተባብረን ነገ ወደ ስፍራው የምናቀና ይሆናል። የጣና በእንቦጭ መወረር ጎንደርንም ቀስቅሷል። የፋሲል ከነማ እግር ኳስ ክለብ ደጋፊዎች ማህበር ፕሬዚዳንት አቶ አበበ ገብረ ሚካኤል የእግር ኳስ አፍቃሪዎቹ ህብረተሰቡ አካባቢ ተፈጥሮ ላይ የተከሰተውን እንዲያውቀው እየቀሰቀሱ መሆኑን ይናገራሉ። እንግዲህ እንደሚታወቀው እዚህ ጣናና ና አካባቢ የተፈጠረው የእምቦጭ አረም ውሀውን በመምጠጥ ውሀውን እያደረቀ ያለ ተክል ነው። ይህን ተክል ለማጥፋት የፋሲል ከነማ ደጋፊዎች የጣና ሐይቅና አካባቢው እንክብካቤ ጥበቃ በጓዳጎች ድርጅት ጋር አብረን በመሆን ከፍተኛ የሆነ እንቅስቃሴ ጀምረናል። ከዚህ ቀደምም የተለያዩ ሰዎች ወደ ባህር ዳርና ወደ ጎርጎራም እየሄዱ ይህን አረም የመንቀል ና የማስወገድ ስራ ሲሰሩ ነበረ። የፋሲል ከነማም ደጋፊዎች ከዚህ ቀደምም ሞቢላይዜሽን እንቅስቃሴ በመስጠት ትልቁን ስራ ሲሰሩ ነበር። አሁን ደግሞ በሀያ ስድስት አብረን ሆነን ተሰባስበን ሄደን ለማጥፋት ፕሮግራም ይዘናል። ከነሱ ጋር በመተባበር የበኩሉን በማድረግ ላይ የሚገኘው የጎንደር ዩኒቨርሲቲ ኢንዱስትሪና ቴክኖሎጂ ሽግግር ዳይሬክቶሬት ዳይሬክተር አቶ ሰሎሞን መስፍንም ባለፈው አርብ የሄደበት የጎርጎራ አካባቢ ቀደም ብሎ በእንቦጭ ያልተወረረ ነው ተብሎ ታስቦ ነበር ይላሉ። የጎንደር ከተማ ወጣቶችን እንዲሁም አጠቃላይ ፍላጎት ያላቸውን ወጣቶች ነው መጀመሪያ ስለ አረሙም የግንዛቤ ማስጨበጫ እንትን ፈጥረን ስልጠና ነገር ሰተን አንድ ቀን እንዴት ማስወገድ እንዳለባቸውም ሀሙስ እለት ሱ ሰርተን አረብ ለት ወደ እንትን ሄድ ነው ወደ ጎርጎራ፣ እና ጎርጎራ ላይ በአዲስ መልክ ነው እየተሰራጨ ያለው አልነበረም። ከሁለት ሺ ዘጠኝ በፊት ሳይስፋፋ ቀደመን እስኪ ዚጋ ያለውን ነገር እንስራ በሚል እዚያ ሰዎች አስተባብረን ሄድን። ብዙ ስራ መሰርተን የመጣ ነው። በአካባቢው ያያችሁትን ፈጽሞ ለማጥፋት ቻላችሁ? በጣም ብዙ ነው ያለው የሚገርምሽ እና እኛ ፕሮግራም አሁን አዘጋጅተናል የእኛን ዩኒቨርሲቲን መኪኖችም ተጠቅመን ዩኒቨርሲቲው በራሱ ፕሮግራም እያስኬደ ያለው እንትን አለና እቅዳችን ጎርጎራ ያለውም በየሳምንቱ የሄድን ማጥፋት፣ በጋ ላይ ደግሞ በዚህ በኢንፍራዝ በኩል በጎንደር ዙሪያ በኩል ደግሞ በስፋት የተከሰተባቸው አካባቢ በክረምት ላይ የገበሬዎች መሬት መግባት ስለማስችል፣ ጭቃም ስለሆነ፣ አዝረትም ስለተዘራበት እዛ እንሄዳለን ብለን አሁን ግን ቀድመን የጎርጎራን በዚህ ክረምት እስከ መስከረም ድረስ መጨረስ አለብን በሚል ይህን ፕሮግራም አዘጋጅተን በዘመቻ መልክ እያስኬድ ነው ያለ ነው። በጣም ብዙ ነው ያስወገዱት። ግን ደግሞ በጣም ቶ ነው የተገኘው። በጣም በብዛት ምን ያህል አካባቢን ማጽዳት ቻላችሁ ነው? በግምት እኛ የለካ ነው እንትን የለም የወሰን ዳታ የለም። በእርግጥ ግን ብዙ ነው እንትን ያለው ምናልባት መገመት ልቸገር ይችላለሁ። በቲም በቲም ሆነን በሁለቱም ዳቻ ሆነን ነው ያስወገድ ነው። ቀጣይ ግን ለምንሰራው ስራ ግን በትክክለኛ ዳታው ልነግር ይችላለሁ። ምናልባት የድጃየት ባለሙያዎችን የሚዘን ስለምንሄድ። የጎንደር ዩኒቨርሲቲ የእምቦጭ አረምን እያጨደ የሚፈጭ ማሽን እየሰራ መሆኑ ተነግሯል። ለመሆኑ ከምን ደረጃ ደርሶ ይሆን አልናቸው። ክረሙን ለማስወገድ የሰው ኃይል ብቻ በቂ አይደለም። በማሽን የመታገዝ አለበት። ዩኒቨርሲቲ ይህንን ማሽን ዲዛይን አድርጎ የፋብሪኬሽን ስራውን ጀምሮ ኦልሞስት አሁን አጠናቀናል እና ከሁለት ሺ አስር በፊት ወደ ስራ እንገባለን። አሁን የማጠቃለያ ስራዎችን እየሰራን ነው። በዚህ ሁለት ሳምንት ወደ ጎርጎራ ወስደን የመጀመሪያ ሙከራችንን እናደርጋለን። ሙሉ በሙሉ ግን ሁለት ሺ አስር ላይ ትልቅ ትኩረት አድርገን እንሰራለን። ከሁለት ሳምንታት በኋላ ጎርጎራ አካባቢ የመጀመሪያ የሙከራ ስራ የሚያከናውነውን ማሽን ለመገንባት እስካሁን ከአንድ ነጥብ አምስት ሚሊየን የኢትዮጵያ ብር ያላነሰ እንደፈጀም ገልጸውልናል። የጣና ሐይቅንና የአባይ ወንዝን ከእምቦጭ አረም ለማጽዳት የተጀመረው ዘመቻ ነሐሴ 25 በአባይ ወንዝ፣ ነሐሴ 26 ደግሞ በጣና ሐይቅ ላይ ይቀጥላል። ያለፈውን ሳምንት ዘመቻቸውን በተመለከተ የላኩልንን ፎቶ ከድረገጻችን መመልከት እንደምትችሉ ላስታውሳችሁ። የዕለቱን መሰናዶ በዚሁ አበቃን። ሸዋየ ለገሰ ነኝ። ሰላም ሁኑ።